መስቀል አበባ ነውዋ አበባ አደይ አበባ ነሽዋ አበባ መስቀል አበባ ነውዋ አበባ አደይ አበባ ነሽ ውሃ አበባ መስቀል አበባ ተቀብሮ ሲኖር አደይ አበባ ስነዝቅለቱ መስቀል አበባ እሊንያ አገኘች አደይ አበባ ደንገኛይቱ መስቀል አበባ ነውዋ አበባ አደይ አበባ ነሽ ውሃ አበባ